ሰላም፣ ጤና ስጥልኝ። እንደምናምሽታችኋል። ከአሜሪካ ድምፅ ዋሽንግተን ዲሲ የካቲት 13 2014 ዓ ም የጋቢና ቪ መሰናዶ ጀመረ ለውድ ምሽት። ልክ እንደተለመደ ሁሉ በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ተደግመው ቢሰሙ ያዝናናሉ፣ ይበጃሉ ያላቸውን ይዘንላችኋል። መሰናዶን በመምራት ኤደን ገረመው ከአቀናባሪያችን ኤልያስ አስማረ ጋር አብሬያችሁ የሚቆይ ይሆናል። እናንተም አብራችሁን ስለምታመሹ እናመሰግናለን። አሁን ወደ ዘገባዎቹ የምንሻገርበት ሰዓት ነው። ሳምንት መጀመሪያ ላይ ካነጋገራቸው ወጣቶች መካከል ነዋሪነቷን በደቡብ አፍሪካ ደርባን ከተማ ያደረገች የሕክምና ባለሙያና የአካል ብቃት እንቅስቃሴ አሰልጣኝ እንዲሁም ጤናችን በተሰኘ ብራንድ ወይም የንግድ መለዩ ስር ጤናማ የሆኑና ሀይል የሚሰጡ ጁሶችን የምታዘጋጁ እንዲሁም ደግሞ የስፖርት ልብሶችን ዲዛይን የምታደርግ ወጣት አንዷ ነበረች። እንግዳችን ሰብለለማ ትሰኛለች። እጅግ ብዙ ሰዎች በአሁኑ ሰዓት ከዘመናዊ አኗኗር ጋር እንዲሁም ደግሞ ከኮቪድ-19 ጋር ተያይዘው በሚመጡ ጭንቀቶች ምክንያት የአመጋገብ የስራና የአኗኗር ለውጦችን ያደረጉ ሲሆን ከፍተኛ ለሆነ ውፍረት፣ ለኮሌስትሮል እና የደም ግፊት መጠን መጨመር እየተጋለጡ ይገኛል ይገኛሉ። ሰብለ ለማ ታዲያ ይህንን ለማሸነፍ ተንቀሳቅሳለች። ሰብለን አነጋግሬ ያሰናዳውት ዘገባ ቀጥሎ ይቀርባል። ሰብለለማ የባለ ብዙ ሙያዎች ባለቤት ናት። ውልደቷ አዲስ አበባ እድገቷ ደግሞ በናዝሬት ከተማ ሲሆን የነርስነት የጤና መረጃ ስርዓትና ቴክኖሎጂ ትምህርቶቿን ደግሞ አዲስ አበባ፣ ሕንድና ዩናይትድ ስቴትስ ውስጥ ተምራለች። ትምህርቷን ከጨረሰች በኋላ አገልግሎቷን አዲስ አበባ ውስጥ ብትጀምርም ከጊዜ በኋላ ግን ፓኪስታን መጓዟን ትገልጻለች። እዛ ከደረሰች በኋላ እራሷን ለመንከባከብ ብላ የጀመረቻቸው እንቅስቃሴዎች ደግሞ ሕይወቷን እንደቀየረው ትገልጻለች ለተወሰነ ጊዜ ሁለት ዓመት ፓኪስታን ነበር የምኖረው፣ ፕሮጀክት ላይ ማለት ነው እንደዛ። ስለዚህ ያንን ሁለት ዓመት ስፖርት ይረዳሻል አላደል? ፎከስ ለራስም ራሱ ውጭ ሀገር ብቻሽን ስትኖሪ ያለው እንትኖች አሉ፣ ተጽዕኖዎች እና የሚጫኖች ነገሮች አሉ። ከስራ በኋላ ጋር ከዛ ስፖርት እኮ ይጠቅማል እንደጤናም ባለሙያነቴ እስቲ ለራሴ ልሞክረው አላደል? በራሴ ሞከርኩት። ዝም ብዬ እዛው ሳሎን ውስጥ ሮጥ ነበረ ያው ውጪ መውጣት ብዙም ስለማይቻል ስለነበር ማለት ነው አምን እያደረግን ስፖርት ሰራ ነበር። ድንገተኛ ክፍል ነበር የምሰራው እና አብዛኛው ሰው መምጣት የማይገባው በሽታ መጠበቅ የምንችለውን ነገር ላይ እስከ ሞት ድረስ ያደርሰናል እና ብዙ ሰዎች ሲሞቱ ሳይ፣ ቤተሰብ ገንዘብ በጣም ሲያወጣ ላል ስኳር በሽታ የተለያዩ በሽታዎች፣ ለምን ያንን ያህል መጎዳት ውስጥ እንገባለን? ተጨማሪ ገንዘብ ማውጣት አይጠበቅብንም ወይ ጂም ለመክፈልም ሳይሆን ሰፕልመንት መግዛት አይጠበቅብንም? ይነው ባለን ነገሮች፣ ቤታችን ባፈራው ነገሮች ቲማቲም፣ አትክልት፣ አቮካዶ ሊሆን ይችላል፣ ዝኩን ሊሆን ይችላል። ባለን ነገር ያለንን እየበላን ግን በአቅማችን ደግሞ ሁለት ሶስትም ኪሎ ሜትር እየሮጥን የልባችንን ምት ጤናችንን፣ ስኳር፣ ደም ግፊት መቀየር እንችላለን። እና ከጊዜ በኋላ ነዋሪነቷን በደቡብ አፍሪካ ደርባን ከተማ ያደረገችው ሰብለ ሙሉ ለሙሉ ወደ ጤና ማማከርና የስፖርት አሰልጣኝነት የተሻገረች ሲሆን በተለይም ኮቪድ-19 ወረርሽኝ በብዙዎች ላይ ያሳደረው አካላዊና ስነ ልቦናዊ የሆነ ጫናን ለመዋጋት ስፖርቱ ትልቅ ጠቀሜታ ነበረው ትላለች። ከዛ ኮቪድ ሀፕንድ ሲያደርግ ደግሞ የብዙ ሰው ፔን ታያለሽ መጎዳት፣ ከቤት ውስጥ መስራት፣ የጭንቅላት ሰውነት መወፈር፣ እራሳችንን መጠበቅ ምን ያህል እንደሚረዳ ለኢሚኒታችን በተለይ ሰውነታችን የበሽታ ተከላካይነቱን ኢነርጂ በጣም እንደሚቀይር ሳይ፣ በቃ አሁንማ ህዝብ እንትን አስቀድመን መጠንቀቁ ላይ በደንብ ፎከስ ማድረግ አለብን። እሱ ላይ በደንብ መሰራት አለበት ብዬ አሰብኩኝ። ስለዚህ የሰው ልጅን ሰውነት እንደ መኪና የሚመገበውን ምግብ ደግሞ ከንጹህ ዘይት ጋር የምታነጻጽረው ሰብለ ሰውነታችን ጤናማ የሆነ ምግብ ከተመገበን ኃይል ማግኘትና የበሽታ መከላከል አቅሙ እንደሚጨምር በመገንዘብ ያንን ለማበረታታት ጤናችን ስትል የሰየመችውና እንደ ቀይ ስር፣ ዝንጅብልና ዝኩኒ ካሉ ተፈጥሯዊ ግብአቶች የሚዘጋጅ መጠጥ አዘጋጅታ በመሸጥ እንዲሁም ቅመማውን በማስተዋወቅ ሰዎች ጤናማ ህይወትና አመጋገብን እንዲከተሉ ማድረግ መጀመሯንም ትገልጻለች። እሱን መጀመሪያ ትሬኒንጉ ላይ ነበር ፎከስ አደረገው። ልክ ኮቪድ ሲመጣ፣ እንዴ አትሊስት ባለን ነገር ኢሚኒቲችን ማስተካከል እንችላለን። ከዛ እንደ በደምብ እንደብራድ መጀመሪያ የፊትነስ ጊርና ነበር ሰራው፣ ማሰልጠኑን ነበር ምሰራው በኋላ ግን ይሄ ጁስ እንደውም ለህዝቡ መድረስ አለበት። መድረስ እንኳን ባይችል ሌላ ሀገር እንኳን ቢኖሩ ቤታቸው እንዲሰሩ ሬሲፒው መድረስ አለበት። አሰራሩ ራሳቸው እንዲጠብቁ ማለት ነው፣ አስቀድመን። ስለዚህ ያው ልክ ኮቪድ ትንሽ ቀለል ሲል፣ ስፖርት ማሰልጠኛ ቦታዎች፣ ዮጋ የሚሰራባቸው ቦታዎች፣ ከዛ የራሴንም ሱቅ ከፈትኩኝና ሰፕላይ ማድረግ ማለት ነው፣ ለሁሉም እንዲደርስ ዴሊቨር እናደርግ ነበረ። ምክንያቱም ሰውነታችን በደንብ ይሰራል። በቅ አንዳንድ መኪና ጥሩ ዘይት ከሌለው እና ጥሩ ዘይት ሳይኖረ እና በጣም ያልተጠበቀ መኪና ሲሆን ቶሎ ቶሎ አይሰራም እና ቶሎ በፍጥነት ነዳ ይችላል ልክ እንደዛው ነው ሰውነታችን። ሰብለ ከዚህ በተጨማሪም አፍሪካዊ ንድፍ ያላቸው የስፖርት ልብሶችንም ለገበያ ለማቅረብ እየጣረች ትገኛለች። ያው በአመት አንዲ ቢያንስ ይሄዳለኝ ኢትዮጵያ እና የመጀመሪያዎቹ ጊዜዎች ሲሄድ በተለይ ስፖርቱን በጣም ከጀመርኩት በኋላ ሲሄድ የሆነ ነገር መግዛት ስትፈልጊ አታገኝም። እውነት ለመናገር በተለይ የስፖርት ነገሮች ላይ እና በጣም መፈልግ አለብሽ። ካለም ውድ ነው በጣም ከውጭ ስለሚገባ ማለት ነው። እሺ ይሄ ነገር አስፈላጊ ነው። ስለዚህ ምናልባት አክሰሰብሊቱን አቅርቦቱን ማምጣት ይቻላል፣ ከሌላም ሀገር ሳይሆን ውድም ሳይሆን በቀላሉ መግዛት የምንችለው ከዛ በኋላ ሳየው እዚህም ከጀመርኩት በኋላ ብዙ ሰዎች የወዱታል የአፍሪካን ፓተርኖች ዲዛይኑን፣ ሳየው እኔም ፈልጋለሁ እኔም ፈልጋለሁ። እሺ በጣም አሪፍ ከዛ ኢንስታግራም ላይም ለቀኩት። ከዛ አይ ቲንክ የትም ሀገር ብንሆን የራሳችን የሆነ ነገር ደስ ይለናል አንዳንዴ። ስለዚህ እሱን ሳየው በጣም ትልቅ ነው ሀሳቤ ግን አሁን መጀመሪያ የመጀመሪያውን አቅርቦት ለማድረግ ያሰብኩት በተለይ በዚህ ዓመት ወደ ኢትዮጵያ ነው። ማህበራዊ ሚዲያው በመላው ዓለም ከሚገኙ ተጠቃሚዎች ጋር እንዳገናኛት ገልጻ፣ በዋናነት ግን በስፖርትና በቴክኖሎጂ የዳበረና እችላለሁ የሚል ወጣትን ለመቅረጽ እየጣርኩ ነው ትላለች። እሺ ማህበራዊ ሚዲያ በአጠቃላይ መጠቀም ብዙ ሰዎችን ለመድረስ ይጠቅማል። አሁን አሁን ብዙ ሰዎች ይደርሱኛል፣ ላይክ ይጽፉልኛል፣ አንዳንድ ችግሮች የሚያልፉባቸውን ነገሮች እንደ ጤና ባለሙያነትም እንደ አሰልጣኝም ለምን ይጠቅማል ሲሉኝ ይጠቅማል። አንዳንዶቹ ደግሞ አብሮኝ መሰልጠን ይፈልጋሉ። ስለዚህ ኦንላይን አሰለጥናቸዋለሁ። በጣም መጠቀማቸው እና ብዙ ሰው እየደረስኩበት አለ ብዬ የማስባቸው ሁለት ናቸው። አንደኛው ያው ኢንስታግራም ነው። ኢንስታግራም ደግሞ መልዕክትም መላላክ ስለሚቻል ሲጠይቁኝ መመለስ ይቻላል። ሁለተኛው ቲክቶክ ነው። ቲክቶክ ደግሞ በጣም መቀየር ንፈል ደግሞ ወጣቱን ነው ስፖርት መስራቱና ጠንካራ መሆኑ ብቻ ሳይሆን በጣም ማይንድሴት ያስተካክላል፣ አስተሳሰባችንን ይቀይራል። እና ይሄ ወደፊት ወደ ጥሩ ነገር ፎከስ የሚያስተውል ወጣት አይደል? እንደሱ አይነት ወጣቶች ማሻሻል ነው። እና አብዛኛውን ወጣቶች ደግሞ መድረስ የምትችለው ቲክቶክ ላይ ነው እንዳየሁት። እና አስራ ዘጠኝ ዓመት ሀያ ዓመት ግን አሀ ይህም ይቻላል ለካ፣ ከቤት መስራት ይችላለሁ ለካ መሮጥም እችላለሁ። መራመድም ላይ እችላለሁ። በቃ እና ልክ ስፖርት ደግሞ የኮግኒቲቭ ፈንክሽናችን በጣም ስለሚያስተካክል፣ የአምሮ ሲግናሎቻችን ስለሚያስተካክል የፈጠራ ችሎታቸውን ያዳብራል። ችግሮችን እንዴት ነው መቀበል ማስተናገድ የምንችለው ማይሆን ባህሪ ውስጥ ማይሆን ነገሮች ውስጥ አላል ወደ መጠጥም ወደ ሲጋራውም ወደ የማይሆነው ነገሮች ውስጥ የሚገባ ትውልድ ሳይሆን ወደፊት የተሻለ ከኛም የተሻለ መልካም ነገር የሚሰራ ትውልድ ያመጣል ብዬ ስለማስብ ቲክቶክን በጣም እጠቀመዋል። ሰብለ ለማ ጤናችን የተሰኘ ድረገጽ፣ ኢንስታግራም ና ቲክቶኮች ላይ እለት ዕለት የተለያዩ የኤሮቢክስ እና የዮጋ እንቅስቃሴዎችን እንዲሁም ተፈጥሯዊ አመጋገቦችን እያስተዋወቀች ሰዎች ንቁና ጤናማ ሕይወት እንዲመሩ ታበረታታለች። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን አድማጮቻችን ከኛ ጋር ስለሆናችሁ እናመሰግናለን። ወደ ተከታዩ ዘገባ ደግሞ እንሻገር። በቀጣይ በዚህ ሳምንት ውስጥ እንግዳ ያደረግናት ደግሞ አማኔ በዳሶ የተሰኘች ነዋሪነቷን በሚኒሶታ ግዛት ያደረገች ትውልደ ኢትዮጵያዊት የፖለቲካ ተሳታፊ ናት። ይቺ ወጣት በዩናይትድ ስቴትስ በሚኒሶታ ግዛት ሚኒያፖሊስ ከተማ ለኮንግረስ እየተወዳደረች የምትገኝ ሲሆን አማኔ ከኢትዮጵያ በአራት አመቷ ወጥታ በኬንያ ስደተኛ ካምፖች ውስጥ በማደግ በኋላ ላይ ወደ ዩናይትድ ስቴትስ የመጣች ናት። ከእኔ ጋር ባደረግነው ቆይታ ስለ እድገቷ የፖለቲካ ህይወቷና እንደ ስደተኛ ጥቁር ሙስሊም ሴት ለኮንግረስ መወዳደሩ ያመጣል ብላ ስለምታምነው ለውጥ ተነጋግረናል። አማኔ አማርኛ ቋንቋን መስማት እንጂ መናገር ባለመቻሏ ውይይታችን የነበረው በእንግሊዘኛ ነው። አማኔ ስለ ልጅነቷ ከምታስረዳበት ይጀምራል። story is different than anybody else's in, in Washington right now I was born in Washington የኔ ታሪክ በአሁኑ ሰዓት በዋና ከተማ ዋሽንግተን ካሉ አመራሮች እጅጉን ይለያል። የተወለድኩት ኢትዮጵያ ውስጥ በኦሮሚያ ቀርሳ ከሚባል አካባቢ ባለች እጅግ ገጠራማ መንደር ውስጥ ነው። ከዛ ከሀገር በስደት የወጣውት በአራት ዓመቴ ነው። አብዛኛውን ልጅነቴን ያሳለፍኩት በናይሮቢ ኬንያ ነው። እንደ ስደተኛ እጅግ ዝቅተኛ የኑሮ ደረጃ ባላቸው መንደሮች ውስጥ ነው የኖርኩት። ሳድግ ስደተኞችና ተፈናቃዮች ያሉባቸው ችግርና መሰረታዊ ለኑሮ የሚያስፈልጉ አቅርቦቶች በሌሉበት ነበር ያደግኩት። ነገር ግን ሁሌም ቢሆን የምለው ነገር እኔ እድለኛ መሆኔን ነው። ምክንያቱም ደግሞ ትምህርት ቤት የመግባት እድሉን ስላገኘው እንዲሁም እንደ ራሱ የሚንከባከብ ማህበረሰብ ውስጥ በማደጌ ነው። ወደ አሜሪካ የመጣሁት በአስራ ሶስት ዓመቴ ነው። ከልጅነቴ ጀምሮም ማህበረሰብ ማደራጀት አለብኝ ብዬ ስለማምን ወደዚህ የገባሁት ገና በልጅነት ነው። ከዛን ጊዜ ጀምሮም በሚኖሶታ ነው የኖርኩት። የተማርኩትም በሃምሊን ዩኒቨርሲቲ ፖለቲካል ሳይንስ ነው። አሁን ደግሞ ለኮንግረስ እየተወዳደርኩ ሲሆን የሰላሳ ሁለት ዓመት ሚሊኒያል ነኝ። so um, you said in your stay in kenya you have uh, experienced so many things and you in it's, it's really challenging right what, one of the biggest hurdles of of being a refugee is that you don't necessarily have that childhood upbringing ትልቁ ስደተኛ የመሆን ችግር ወላጆችሽ በአካባቢሽ አለመኖራቸው ነው። እኔ ያደግኩት በአያቴና በዘመዶቼ ነው። ስለዚህ ቤተሰብ አካባቢ ሲኖር የሚኖሩሽ የደህንነትና አብሮ የመሆን ነገር ነገ ከነጎዲያ እባረራለሁ ብለው ሳይሰጉ ጨዋታን ጨርሰው በኋላ ሮጠው የሚገቡበት ቤት ኖሮ ማደግ በጣም አስፈላጊ ነገር ነው። ለዛም ይመስለኛል ሰዎችን ማስተባበር የጀመርኩት። በዙሪያ የሚንከባከቡኝ ሰዎች ነበሩ። ስለዚህ ምንም እንኳን ሰዎች በደንብ አይተሳሰሩም፣ የሚያስቡልሽ ሰዎች መኖራቸው አስፈላጊ መሆኑን የተረዳሁበት ነው። እናም እነዚህ የልጅነት ችግሮችን በዚህ መልኩ ያሳለፍኳቸው ይመስለኛል። ኦኬ ዩናይትድ ስቴትስ ከመጣሽ በኋላ ሲያጋጠመሽ ነገር ምን ይመስላል? አሁን ለደረሽበት ሁኔታስ ምን አይነት ነገሮች ሚና ነበራቸው? በጣም መሰረታዊ ነገር ማህበረሰብ ይመስለኛል። ሕይወትሽን የሚመራልሽ ማህበረሰብ ካለ ስኬታማ ትሆኛለሽ። እንግሊዝኛ ተናጋሪ ብሆንም እዚህ የመጣው ጊዜ እንግሊዝኛ የትክክል ነው ወይ እያልኳስብ ነበር። ነገር ግን ሳድግ በዙሪያ ጠንካራ ሴቶች ነበሩ። እጅግ ትልቅ የሆነ የኦሮሞ፣ የኤርትራ፣ የኢትዮጵያ፣ የሶማሌ በአጠቃላይ የምስራቅ አፍሪካ ማህበረሰብ ያለበት ቦታ መሆኑ እንደ ቤቴ እንዲሰማኝ አድርጎኛል። ሳድግ አንቺ አቅም አለሽ ተብዬን ያደግኩት ወንዶች አዛዥ በሆኑበት ማህበረሰብ ውስጥ ይሄ ትልቅ ነገር ነው። ዩኒቨርሲቲ ከሄድኩም በኋላ የሰብአዊ መብት ጥሰቶችን በተመለከተ የሚዘጋጁ ሰልፎች ላይ እሳተፍ ነበር፣ ተመራጮችንም እከታተላለሁ። ከኢትዮጵያ እንደመጣች እንደ አንዲት ጥቁር ሙስሊም ሴት ብዙ ችግሮች ገጥመውኛል። ስለዚህ ለራሴ መቆም አለብኝ ብዬ መታ ማሰጋገል ጀመርኩ። እስቲ አሁን ደግሞ ስለ ውክልና እናውራ። እንደ ስደተኛ ጥቁር ሙስሊም ሴት፣ አንቺ ለኮንግረስ መመረጥሽ ላደግሽበት ማህበረሰብ እንዲሁም ለታዳጊ ስደተኛ ጥቁር ሴቶች ያለው ሚና ምንድን ነው ትያለሽ? እንደዚህ አይነት በሁሉም መልኩ የተገለለን ማህበረሰብ መወከል እጅግ ትልቅ ኃላፊነት ነው። በትክክለኛው መንገድ ህይወትን በሚቀይር መንገድ እየታገልኩ ነው ወይ ብለሽ ታስቢያለሽ። በዋና ከተማ ያሉ አመራሮች የሚያወሯቸው ነገሮች ማህበረሰባችንን ይቀይራሉ። እኛ እዚህ በስደት ስንመጣ ተስፋ ብቻ ይዘን ባዶ እጃችንን ነው የምንመጣው። ቤተሰቦቻችን ያስቀመጡልን የትውልድ ሀብት የለንም። እኔ ሁሌም እንደምለው እዚህ የደረስኩት ዘመቻዬ በህዝብ ስለሚደገፍ ነው። ምክንያቱም ከኃይል ከገንዘብ አልመጣሁም። እኔ በድህነት መኖሬ ደግሞ ሰዎች የሚያልፉበትን እንድረዳ ረድቶኛል። ትኩረቴ ሰራተኛው ማህበረሰብ ሲሆን፣ ዝሚያ ማለትና የመገፋት ፍላጎት የለኝም። እዚህ ሀገር ለኮንግረስ እየተወዳደርሽ ነው፣ ግን ኢትዮጵያ ውስጥ ያለውን የፖለቲካ ሁኔታም ታውቂዋለሽ። ኢትዮጵያ ደግሞ አብዛኛው ሕዝቧ ወጣት የሆነባት ሀገር ናትና ወጣቶች የለውጥ አካል እንዲሆኑ ምን ማድረግ አለባቸው ትያለሽ? ኢትዮጵያ ውስጥ እየሆነ ያለው ነገር በጣም ያሳዝናል። በአጠቃላይ ምስራቅ አፍሪካ ደግሞ ከፍተኛ የሆነ ወጣት አለ እና ደግሞ ተስፋለኝ አንድ የምመክረው ነገር በዚህ ቀውስ ውስጥና ችግር መካከል ወጣቱ ተስፋ መቁረጥ እንደሌለበት ነው። ሰላምን ማስቀደምና አስቸኳይ ለሆኑ ነገሮች ትኩረት እንዲደረግ እመክራለሁ። አለበለዚያ እነዚህ ነገሮች ተስፋችንን እያጠፉ ወደኋላ ይጎትቱናል። ወጣቶች ለወደፊት ህይወታቸው ለውጥ ለማምጣት መነሳት አለባቸው። ከዛ ነው የሚጀምረው። አማኔ በዳሶ ስለነበረን ቆይታ በአሜሪካ ድምጽ ስም አመሰግናለሁ። አመሰግናለሁ። አድማጮቻችን፣ የእሁድ ምሽት የካቲት 13 2014 ዓ ም የጋቢና ቬ መሰናዱን ነው እየተከታተላችሁ ያላችሁት ከእኛ ጋር ስለሆናችሁ እጅግ አብዝተን እናመሰግናለን። ለዛሬም ልክ በእሁድ ምሽት እንደተለመደ ሁሉ በሳምንት ውስጥ ከተጠናቀሩ ጥንቅሮቻችን መካከል ተደግሞ ቢሰሙ ይበጃሉ፣ ያዝናናሉ ያልናቸው ነው ይዘን ወደ እናንተ የመጣ ነው። አብራችሁን ስለሆናችሁ በድጋሚ እያመሰገንን ወደ ተከታዩ ዘገባ ደግሞ እንሻገር። የኦሮሞ ክልላዊ መንግስት በክልሉ ባህላዊ ፍርድ ቤቶች እንዲቋቋሙ ፈቅዳል ይለናል። ፀሀይ ዳምጠው በሳምንት ውስጥ እንዲህ አስደምጣን ነበር። ቺ ልጅ ንብረቷ ነው የጠፋው ቴሌቪዥን ጠፍቶባታል። ሞባይል ጠፍቶባታል። ተች ሞባይል በብር ደረጃ አምስት ሺህ ብር ከቤት ወስደውብኛል ብላ እናንተን ነው የጠረጠረችው። እናንተ ልናችሁ ማንሳት ብቻ መውሰድ ብቻ አይደለም በጆሮአችሁ ሰምታችሁ እንኳን እዚህ መሀል ላይ ከመሀላችሁ የምታውቁት ነገር ካለ ከደበቃችሁ፣ አላነሳውም በእጅ አልነካውም ብለህ የምታመልጥበት ጉዳይ የለም። ይሄ አጥንት ባዶውም ነው ያለው ራቁቶም ነው ያለው እንደዚህ ራቁቴን ያስቀረኝ እንደዚህ እንደ አጥንት ባዶ ያስቀረኝ ከሰውነት ተራ ያውጣኝ ብሎ ነው ሚምለው። በኦሮሞ ገዳ ስርዓት ውስጥ ሽምግልና ትልቅ ቦታ የሚሰጠው ነው። በየአካባቢው በማህበረሰቡ አባላት መካከል ጥል ስኖር፣ ችግር ስፈጠርና አለመግባባት ስከሰት በሀገር ሽማግሌ በሽምግልና መፍትሄ እንዲያገኝ ይደረጋል። ይህ ባህላዊ እሴት በተደራጀ አኳን ስራውን ለማስቀጠል የኦሮሚያ ብሔራዊ ክልላዊ ምክር ቤት ጨፌ የኦሮሚያ በ 2013 ዓም በቀበሌና በቀበሌ እና በወረዳ ደረጃ ተቋቁመው የፍርድ ቤት ስራ በባህላዊ መንገድ እንዲሰሩ በአዋጅ ደነገገው። ገዳ ከተማ ሆርዶፋ በአቃቂ ወረዳ ጎጌቻ ቀበሌ ባህላዊ ወረዳ ፍርድ ቤት ሰብሳቢ ናቸው። ይህ ችሎት ወይም ጋዲሳ ምን አይነት ጉዳዮችን እንደምመለከት ስገልጹ፣ እኛ የምናየው ጉዳይ ይሄንን ነው ብለን ምንለየው ጉዳይ የለም። ማንኛውም ጉዳይ እኛ ጋር ከመጣ እኛ ለማስታረቅ ነው ዓላማችን። አንድና አንድ ግባችን እርቅ ነው። እዚህ ቤት የገባ ሰው መጨረሻ ሁለቱም አሸናፊ ናቸው። የተከሰሰውም የከሰሰውም አሸናፊ ነው። ለምን እውነት ነው እዚህ ቦታ የምትፈልገው ያንን ግራና ቀኝ ካየን በኋላ ቅድም እንደተመለከታችሁት ሴትዮዋ ቴሌቪዥን ሳምሰንግ ሞባይል አምስት ሺህ በከቤታው ጠፍቷል የምትፈልገው ምንድን ነው እያለች ያለችው እኔ እውነቱን ካገኘው ስለ ገንዘቡ አይደለም እውነቱን ነው የምፈልገው በብዛት ሰው በምንድን ነው የሚረካ በእውነት ነው የሚረካው ስለዚህ ያንን እውነታ ካወጣም በኋላ ትልቅ ጸብ በቃ እዚህ እንኳን መስማማት ካልቻሉ በኋላ ከቻልን በአንድ ቀን፣ ካልቻልን ደግሞ በሁለተኛው ቀን አረጋግጠን ያንን ቤተሰብ ሰላም አድርገን ነው ምንለየው። በአቃቂና ዱከም ከተማ አካባቢ የሚገኙ የባህላዊ የወረዳ ፍርድ ቤቶች የአገልግሎት አሰጣጥ ባየንበት ወቅት ወይዘሮ እልፍንሽ ወንድም አገኝ ለፍርድ ቤቱ አቤቱታ አቅርበው ጉዳያችን ከሚከታተሉ ግለሰቦች መካከል ናቸው። ፍርድ ቤት በላይ አገልግሎት ይሰጣል ፍርድ ቤት የተካደ ነገር ሁሉ እዚህ በጣም በጣም እውነት ይወጣል። እዛ በውሸት መስክረው መጥተው እዚ ጋ አው መስክር ያለው ውሸቴን የመሰከርኩት ብለው እምነት ይሰጣሉ። ቤት የተካካደ፣ መሬት የተካካደ ሁሉ በሀንሰት የተካካደውን ሁሉ እያስመለሱ ናቸው እያስመለሱ ስለሆነ በጣም በጣም ምንም ነጻ አገልግሎት ነው የሚያገለግሉት በጣም ደስተኛ አገልግሎት ነው የሚያገለግሉት። እኛ ከፍርድ ቤት ከፖሊስ ጣቢያ በላይ ወደዚህ ነው የምንመጣው። አቶ ሲሳይ ግዛው በፍርድ ቤቱ ከሳሽም ሆነ ተከሳሽ እኩል አሸናፊ ሆነው ፍትህ ያገኛሉ ሲሉ ተናግረዋል። ከሰው ጋራ ከብት ገዝቶ ሲለካደ እዚህ ወደ መቶ ሰባ እሺ መልሶልኛል በእነሱ አማካኝነት ማለት አሁንም ትንሽ ገ አንድ አራት ሺህ ብር ያልተማመነው ወሰድክ አልወሰድክ የሚለው ላይ መጥቼ እሱን ልንተማመን ነው የመጣ ነው። አሁን አገር ሽባግሌ ላይ ይህ የባህላዊ ወረዳ ፍርድ ቤት በወረዳው ስራ ከጀመረ ወዲህ ከአንድ መቶ ሰላሳ በላይ ጉዳዮች መፍትሄ አግኝተዋል በማለት አባገዳ ከተማ ሆርዶፋ ተናግረዋል። በሌላ በኩል በወረዳውና አካባቢዎቹ ላይ ስራ የጀመሩ እነዚህ ፍርድ ቤቶች ችግርም እየገጠማቸ መሆኑን ገልጸዋል። በዚህ ዙሪያ የወረዳው መደበኛ ፍርድ ቤት በቅርበት እየተከታተለ መሆኑን የአቃቂ ወረዳ ፍርድ ቤት ፕሬዝዳንት አቶ ሹማሜ ታደሰ ተናግረዋል። ለን የምናደርገው ድጋፍ አንደኛ የክሎት ማስጨበጫ ፍርድ ቤት ከሆኑ በኋላ እና ፍርድ ቤት ከሆኑ በፊት የነበሩት አሰራሮች አንዳንድ የተለዩ ነገሮች አሉ። ፍርድ ቤት ከመሆኑ በፊት እንደ ባህል ሽማግሌ ስለሚሰሩ የእርቅ ሰራ ነው በብዛት የሚሰሩት። ብዙ አስገዳጅነትም የላቸውም። አሁን ግን በዚህ ውሳኔ ብዙ አስገዳጅነት አላቸው፣ በህግም እውቅና ስላገኙ ማለት ነው። ለምሳሌ አንድ ውሳኔ ሰጥቶ የማይፈጸምላቸው ከሆነ ከዚህ በፊት በቀበሌ በፖሊስ እንደዚህ ድጋፍ እየጠየቁ ነው ሲያስፈጽሙ የነበረው። አሁን ግን ቀጥታ አዞ እንዲያስፈጽሙ ማድረግ ይችላሉ። ካልሆነም ደግሞ የወረዳ ፍርድ ቤት እንዲያስፈጽምላቸው ቀጥታ ደብዳቤ ጽፎ መጠየቅ ይችላሉ ማለት ነው። የእነሱ ውሳኔ ሌላው ፍርድ ቤት ከሰጠው ውሳኔ ጋር እኩል ነው ማለት ነው። እንደዛ ነው የሚታየው። ጠንከር ይላል። ከበፊቱ የተሻለ ነው ማለት ይቻላል። ሌላው ደግሞ እኛ የምንሰጠው ድጋፍ አንዳንድ ለእነሱ ግልጽ ያልሆነ ነገር በዛ አዋጅ የተቀመጠው በአዋጁና በደንቡ እየተቀመጠውን ግልጽ ያልሆነ ነገር ይጠይቁናል። እኛ ደግሞ ግንዛቤ ማስጨበጫ ፕሮግራሞች አለን። በአካልም መተን እንጠይቃቸዋለን፣ እንጠራቸዋለን እነሱ በስልክም በአንዳንድ ነገርም እንወያያለን። እንደዛ ነው የምንሰራው ማለት ነው። እነዚህ የወረዳ ባህላዊ ፍርድ ቤቶች የህብረተሰቡን እንግሊት ለማስቀረትና በሽምግልና ችግሮችን ለመፍታት የሚያደርጉት ጥረት ውስጥ እያጋጠማቸው ያለውን የባጀት ችግር ለመፍታት እየተሰራ ነው ሲሉ የዱከም ከተማ ባህልና ቱሪዝም ጽህፈት ቤት ኃላፊ አቶ ቦኪሚ ደግሳ ተናግረዋል። ከተማችንም ይህን ባህላዊ ፍርድ ቤት ለማገዝ የተለያዩ ነገሮችን እያደረግን እንገኛለን። የባህልና ቱሪዝም ከከተማው ምክር ቤት ጋር በመሆን እንደ ከተማ ከከፍተኛ አመራሮችም ጋር በመነጋገር ይሄ ባህላዊ ፍርድ ቤት ቀጣይነት እንዲኖረው እና አስፈላጊውን ስራ መስራት እንዲችል የተለያዩ ድጋፎችን ማግኘት ስላለበት እንደ ከተማችን የበጀትም ይሁን የሌሎች የማቴሪያል ድጋፎችን ለማድረግ ዝግጅት ጨርሰናል። የወረዳው ባህላዊ ፍርድ ቤቶች በመቋቋማቸው በመደበኛ ፍርድ ቤቶች ላይ የሚፈጠሩትን ጫና በመቀነስ ትልቅ አስተዋጽኦ አለው ያሉት ደግሞ የኦሮሚያ ጠቅላይ ፍርድ ቤት የኮሚኒኬሽን ኃላፊ አቶ ጎንፋ አቶማ ናቸው። እንደ ኦሮሚያ በጣም በፍርድ ቤቶች ላይ የስራ ጫና አለ። በአንድ አመት ጊዜ ውስጥ ብቻ ለምሳሌ በ2013 ከ600 ሺህ በላይ መዝገብ ነው ቀርቦ የታየው። ይህን ደግሞ ላሉት ዳኞች ሲናካፍል አንድ ዳኛ የሚደርሰው መዝገብ በጣም ብዙ ነው። የስራ ጫና በጣም ከፍተኛ ነው። ይሄ የስራ ጫና ሲበዛ ደግሞ በአንድ በኩል የሚሰጠው ፍርድ ላይ ጫና ያሳድራል። ጉዳዮች እያነሱ ሲመጡ ዳኞች በትኩረት ረጋ ብሎ ጉዳዮችን አይቶ እውነተኛ እና ፍትሐዊ ፍርድ ለመስጠት ያግዛቸዋል። አሁን ይሄ ሲበዛ አንደኛ የስራ ጫናው መዝገብ ሲበዛ ዳኛ ጊዜ አግኝቶ ለማየት ስለሚቸገር ይሄ መጨረሻ ላይ የሚሰጠው ፍርድ ላይም አሉታዊ ተጽዕኖ ያሳድራል። ስለዚህ ይሄ ባህላዊ ፍርድ ቤት ሲቋቋም አንደኛ ሰው በቀበሌው በሰፈሩ ጉዳዩ እንዲታይለት ይረዳል። ይህ ሲሆን ደግሞ ወደ ፍርድ ቤቶች የሚመጡ ጉዳዮች እየቀነሱ ስለሚመጡ አገልግሎታችን ላይ ጥራቱ ላይ ጥሩ ኢምፓክት ይፈጥራል ብለን እናስባለን። ለህዝቡም ደግሞ በጣም ጥሩ ነው። ሰው ወደ ፍርድ ቤት በመመላለስ ጊዜውን ያጠፋል። ያ ጊዜ ደግሞ ሌላ ስራ ሊሰራበት የሚችለው ውድ ጊዜ ነው እንግዲህ ይሄ ባህላዊ ፍርድ ቤት ሲቋቋም ሰው በቀበሌው በሰፈሩ ጉዳዩ መጨረስ ስለሚችል በተቀራው ጊዜ ስራው ላይ እንዲያተኩር ያደርጋል። ይህ ደግሞ ለሀገሪቱም ለኢኮኖሚም በጣም ይገዛ ያደርጋል ብለን እናስባለን። በገዳ ስርዓት አለመግባባቶችን በማህበረሰቡ መካከል የሚፈጠሩ ማንኛውንም ችግሮች ለመፍታት ሽምግልና ትልቅ ቦታ የሚሰጠው በመሆኑ ወቃሽም ሆነ ተወቃሽ አሸናፊ ሆነው ፍትህ የሚያገኙበት ባህላዊ ፍርድ ቤቶች መቋቋማቸው የሚበረታታ ተግባር መሆኑም ተጠቁሟል። ለአሜሪካ ድምፅ ሀይዳምጠው ከአዲስ አበባ። ጋቢና ቬ የእሁድ ምሽት የካቲት 13 2014 ዓም ምሽት መሰናዶውን እዚህ ላይ አጠናቀቀ። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን ቪያማሃሪክ ላይ ለጋቢና ቬ እያላችሁ አድርሱም። እንዲሁም ደግሞ በዌብሳይታችን ላይ ቪያማሃሪክ ላይ የጋቢና ቬን በመጫን መሰናዶቻችንን ልታዳምጡ ትችላላችሁ። ሳስተናግዳችሁ ምሽት ኤደን ገረመው ከአቀናባሪያችን ኤልያስ አስማረ፣ በአርቶቱ ደግሞ ሰለሞን አባተ ከመላው የአሜሪካ ድምፅ ባለሙያዎች ጋር በመሆን ነበረ። በነገው ምሽት በመደበኛው የሬዲዮ መሰናዶ እንጠብቃችኋለን። ሰላም።